ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። የእግዚአብሔር ፈቃዱ ሆኖ ባለፈው ክፍለ ጊዜ እንደ ተቀጣጠርነው በዚህ በራዲዮ ሞገድ አማካኝነት ዛሬ አንድ ላይ ልንሆን እንችላለን። እግዚአብሔርን ምን ይሳነዋል? እግዚአብሔር ክብርና ምስጋና ይገባዋል። ወዳጆቼ እግዚአብሔር አባታችን እግዚአብሔር አምላካችን፣ እኛም እንባርከሃለን። ተመስገንልን ጌታ ሆይ። በፍጥረታት ላይ ገዢዎች አድርገ የሾምከን እግዚአብሔር አባቴና አምላኬ ሆይ፣ አንተን የሚረዳን ልቦናን በውስጣችን ስለ ፈጠርክልን፣ በመንገድህም እንድንጓዝ በየቀኑ ስለምትመክረን እግዚአብሔር ሆይ ሕይወታችንን ካደጋ ሁሉ ስለምትታደግ ከሰይጣንም ፈተና ሁሉ እንድናመልጥ ማምለጫውን መንገድ ኢየሱስ ክርስቶስን ልጅን ደግሞ አሳልፈ ስለ እኛ ስለ ሰጠ እጅግ አድርገን እናመሰግንሃለን። በዚህች ምሽት ከአብርሃም ሕይወት እግዚአብሔር አምላካችን ሆይ እነሆ ከወትሮ በበለጠ ሁኔታ ደግሞ ዛሬ ድንቅን ነገር ማየት እንድንችል አቤቱ አባታችን ሆይም የመንፈስ ዐይኖቻችንን እንድታበራልን እንደ ተማርነውም ደግሞ እንድንኖርል እግዚአብሔር ሆይ የእምነት ጒልበታችንን፣ የእምነት ቁርጭምጭሚቶቻችንን ሁሉ እንድታጸናለን እንለምንሃለን። እግዚአብሔር ሆይ ይህንን ሁሉ ደግሞ በጌታ መንፈስ ቅዱስ እንሆ ሁሉንም ገላልጠ ስለምታደርግ ክብር ለስሜ ይሁን እንላለን በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም። ውድ አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከአብርሃም ሕይወት አብርሃም ምርኮን እምቢ ስለ ማለቱ እንዲሁም ደግሞ የአብርሃምን እምነትና እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ስንመለከት ነበረ። በእውነት እግዚአብሔር አምላካችን ከዚህ ከአብርሃም ሕይወት ስለ ራሳችን እንድንመለከት ስለ ራሳችንም እንድናስብ ብዙ ቁም ነገሮችን በውስጣችን ማፍሰሱን ትረዳላችሁ፣ ታስታውሳላችሁ። አዎ አብርሃም እግዚአብሔር መሥዋዕት እንዲያዘጋጅ አዞት እንደ ነበረ አብርሃም መሥዋዕቱንም እንደ ታዘዘው ሁሉ ካዘጋጀ በኋላ እግዚአብሔርን በመጠባበቅ ላይ እያለ አሞራዎችና ጭልፊቶች ሥጋውን አይቶ ሊበሉ ስለ መውረዳቸው፣ አብርሃም ግን አሞራዎቹ ሥጋውን መንትፎ እንዳይበሉ እንዳባረራቸው እንደ ተከላከላቸውም መመልከታችንን ታስታውሳላቸው። ከዚያም ባሻገር እናንተ በዚያ ስፍራ ብትገኙና እንደ ባህሉና እንደ ወጉ የሚደረገውን ብታዩ አብርሃምን እንደ ሞኝ ነበር የምትቆጥሩት። ምክንያቱም መሥዋዕቱ እንደ ወጉ ከተዘጋጀ ሁለቱም የሚዋዋሉ ሰዎች በግራና በቀኝ አሉ ማለት ነው። ወዲያውኑ እጅ ለእጅ ተያይዘው መሥዋዕቱን እየተሻገሩ፣ ቃል ኪዳናቸውንም እየተናገሩ በምስክሮች ፊት ውል ይዋዋሉ ነበረ። አብርሃም ግን መሥዋዕቱን ብቻውን በሜዳ ላይ አዘጋጅቶ ከእርሱ ጋር ግን ቃል ኪዳን የሚገባውን ሰው ቆሞ ይጠባበቃል። ስለዚህም አብርሃምን ብታገኙት አብርሃም ምን አይነት ሞኝ ሰው እንደሆነ አብርሃም ብቻህን መሥዋዕቱን አዘጋጅተሃል። ከአንተ ጋር ቃል ኪዳን የሚገባ ሰው ግን አልመጣም። ምናልባትም ዘግይቶ ወይም ቀርቶ ይሆናል ብላችሁ በአብርሃም ታላግጡ ወይም ታፌዙ ይሆናል ብለን ትምህርታችንን ከዚህ አኳያ መመልከታችን የሚታወስ ነው። አብርሃም ግን ወገኖቼ፣ ሞኝ ቂልም አልነበረም። አብርሃም ለእኔና ለእናንተ ፌዝና ቀልድ ሲመልስ ምን ይላል? ሳይሸነፍ በፍጹም አይናንተ ሞኞች በፍጹም። እርሱ እንኳን ሊቀይር ሊዘገይማ አይችልም። ማዘጋጀት ያለብኝን እንዳዘጋጅ ተነግሮኛልና አዘጋጅቼ እየጠበቅኩት ነው። ስለዚህ አሁን ቃል ሊገባልኝ የሚመጣ ሰው ይመጣልና ባካችሁ ተውኝ እንደሚለን እኔ አምናለሁ። ስለዚህም ትምህርታችንን ከዚህ አኳያ በማያያዝ ከቁጥር አሥራ ሁለት እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ ዘፍጥረት ምዕራፍ 15 ቁጥር 12ን ተመልከቱ። ውድ አድማጮቼ እስቲ በዓይነ ሕሊናችሁ አብርሃም መሥዋዕቱን በሜዳ ውስጥ አዘጋጅቶ ብቻውን ቆሞ ቃል ኪዳን የሚገባለትን እሶ ሲጠባበቅ ተመልከቱት እስቲ አዎ እንዲህ ይላል ቁጥር ዐሥራ ሁለት ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት እነሆም ድንጋጤና ታላቅ ጨለማ ወደቀበት ይላል አብርሃም ቀኑን ሙሉ ቃል ኪዳን የሚገባለትን እሶ ሲጠባበቅ ቆይቶ ከመድከሙ ብዛት የተኛ እንቅልፍም የያዘው ሰው ይመስላል አብርሃም በእንቅልፍ ተሸንፎ በመሬት ላይ ወደቀ። እግዚአብሔር ከእርሱ ጋር ቃል ኪዳን እንደሚያደርግ ነግሮት፣ አሁን ግን በንቅልፍ እንዲሸነፍና እንዲወድቅ ማድረጉ እንግዳ ነገር ሊሆን ይችላል። ነገር ግን ይህ ያልተለመደ ቃል ኪዳን ነበር። እግዚአብሔር በመሥዋዕቱ መካከል ያልፍ ነበር፣ ምክንያቱም ለአብርሃም ሊያደርግለት ቃል የገባው እግዚአብሔር ብቻ ነውና። አብርሃም ግን መሥዋዕቱን መሸጋገር አላስፈለገውም፣ እርሱ ለእግዚአብሔር በምላሹ የሚሰጠው ወይም የሚያደርገው ምንም ነገር የለምና። እግዚአብሔር ወገኖቼ ከእኔና ከናንተ ምንም ነገር አይፈልግም። ነገር ግን አብርሃም እግዚአብሔርን አመነ። ይህ ብቻ ነው በዚህ ቃል ኪዳን ውስጥ ማድረግ የቻለው አብርሃም። እግዚአብሔር ከዘጠኝ መቶ ዓመታት በኋላ ልጁን በላከ ጊዜ እያደረገው በትክክል ይህን ይመስል ነበር። እግዚአብሔር አብ አለምን ስለ ወደደ አንድያ ልጁን እሰጠ ልጁም ለእኔና ለእናንተ ኃጢአት ሲል ለመሞት ወደ ምድር ለመምጣት ተስማማ በእርሱ የሚያምን ሁሉ የዘላለም ሕይወት እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚለው ቃል እውነተኛ ሆነ ዮሐንስ 3 16ን ተመልከቱ እግዚአብሔር እኔንና እናንተን ለማዳን ይህን ታላቅ ቃል ኪዳን ሲያደርግ እኛ በዚያ አልነበርንም። እግዚአብሔርና ልጁ ኢየሱስ ክርስቶስ ግን ነበሩ። ኢየሱስ ክርስቶስም ወደ መስቀሉ ሄደ፣ ለእኛ ሞተልን። እኛ በኃጢአት እንቅልፍ ውስጥ ሆነን ወድቀን ነበረ፣ እንደ አብርሃም። ልብ በሉ፣ እኛ በኃጢአት እንቅልፍ ውስጥ ሆነን ወድቀን ነበር። አንዳችም ለእርሱ ቃል ኪዳን መግባት አንችልም ነበረ። አብርሃም ለእግዚአብሔር የገባው ቃል ኪዳን የለም። እግዚአብሔር አብርሃምን አብርሃም ሆይ፣ እኔ ቃል ኪዳኔን እንድፈጽምልህ አንተ በየማታው ወደ እኔ ጸሎት ማድረግ አለብህ ብሎት ቢሆንና ምናልባት አብርሃም በሆነ ምክንያት አንድ ሌሊት ጸሎት ማድረጉን ቢረሳ ወይም ጸሎቱን ማድረስ ቢረሳ አልኪዳኑ ይቋረጥ ነበር። ነገር ግን ወገኖቼ እግዚአብሔር እንዲህ ያለ ቃል ኪዳን ለማድረግ ፈጽሞ አልፈለገም። እርሱ ከሰዎች ምንም ነገር አልፈለገም። እርሱ ለሚያደርገው ነገር ሁሉ ሰዎች አሜን ብለው እንዲቀበሉ ብቻ ነው የሚፈልገው። ይህም ወገኖቼ ታላቅ እምነት ነው፣ በቃ ይህ እምነት ነው። እግዚአብሔርን ልታምኑ ይገባል። እርሱ ያደረገውን አሜን ብላችሁ ብትቀበሉ መዳን ይሆንላችኋል። ከጥቂት ዓመታት በፊት አንዲት በስኮትላንድ አገር የምትኖር አንዲት ሴት ነበረች። የዚህች እናት ልጅ ግላስጎው ወደሚባል ዩኒቨርሲቲ ሄዶ ትምህርቱን ሲከታተል ቆይቶ ሲመጣ እምነቱን ትቶ ወይም በእምነቱ ተዳክሞ በእግዚአብሔር የማያምን ሆኖ በእምነቱም ወደ ኋላ ተመልሶ ይመጣል ወደ እናቱ። እናቲቱም እግዚአብሔር ምን ያክል መልካም እንደሆነና እርሷም ለደህንነቱ እርግጠኛ እንደሆነች ለልጇ ነገረችው፣ መሰከረችለት። ምክንያቱም ልጁ በዚያ በነበረበት በዛ አገር በዩኒቨርሲቲው ሲማር ማለት ነው እግዚአብሔር በሰላም ጠብቆት ወደ ቤቱ በሰላም እንደመለሰው ልጁም እናቲቱ የምትናገረውን በመጠራጠር እንደ ዳንሽን ማዬ አንቺ በምን ታውቂያለሽ ብሎ እናቱን በዱብዳ ጥያቄ አፋጠጣት። አንቺ የአንቺም ነፍስ እጅግ ታላቅ በሆነው የሥነ ፍጥረት ዓለም ውስጥ እንደ ኢሚንት፣ እንደ ትንሽ ነገር ነው። እግዚአብሔር አንቺን የሚያስታውስበት ወይም ጉዳዩ ሆኖ አንድ ታናሽ ነገር አንቺ የሆንሽውን ሊመለከት ሊያስብም አይችልም በማለት እያጣጣለ እምነቷንም ደግሞ እያኳሰሰ ይናገራት ጀመር ለእናቱ። እናቲቱም በልጇ ጥያቄ በመደናገጥ በልጇ ንግግርም በመደናገጥ ለልጇ ጥያቄ መልስ ስትሰጥና ቁርሱን ስታዘጋጅለት እንዲህ አለች። እንዲህ ሰማ ልጄ፣ አንተ እንደምታስበው እኔ ሳላስብ የቀረው አይምሰል። አሁን ዩኒቨርሲቲ ደርሰ ተምረ መምጣትህ እንዲያው እግዚአብሔርን ሊያስክድ የፈጠረን የታደገን እስከ ዛሬም ተንከባክቦ ያሳደገን አምላክን ሊያስክድ አይገባም። አዎ ምናልባት አንተ እንዳልከው የእኔ ነፍስ እንደ ታላቅ ነገር አትቆጠርም ይሆናል። በእግዚአብሔር ታላቅና ሰፊ ፍጥረታት አንጻር እኔ ስታይ ታናሽ ሰው ብመስልም እግዚአብሔር ግን አንተ እንዳልከው ሳይሆን ከጸባወቱ ከማደሪያው ያየኛል። እኔን ባያድነኝ እኔ የማጣው ተፈላጊነቴን ይሆናል። ይህ ደግሞ ታናሺ ነገር ነው። እርሱ ግን ታላቅ ነገር ይኸውም፣ የእርሱን መልካም ስምና ተደማጭነቱን ያጣል። ምክንያቱም ነፍሴን እንደሚያድን ቃል ገብቶልኛልና፣ ይህን ሊያደርግ ደግሞ ተስማምቶ ቃል ኪዳን ገብቶልኛል። በእርሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ ቃል ገብቶአልና፣ ይህ አባባል ውሸትና ውድቅ ነው ስትለው ልጁ ለእናቱ የሚመልሰው አጣና፣ ወደ ጥንት እምነቱ ወደ እግዚአብሔር መመልከት ጀመረ በልቡ እማዬ አንቺ ያልሺው ነገር ትክክል ነው፣ እግዚአብሔር ለእኔም ቢሆን ቃል ገብቷል። አዎ እንደሚያድነኝ በርሱ የሚያምን የዘላለም ሕይወት እንደሚያገኝ እንደማይጠፋ ቃል ገብቷል እና ስለዚህ ነፍሴ በርሱ ዘንድ ትታሰባለች፣ እኔም በርሱ ዘንድ እታወቃለሁ። እግዚአብሔር ላደረግኩት ነገር ይቅር እንደሚለኝም አምናለሁ በማለት ከእናቱ ጋር ተስማምቶ አብረው ተቃቀፉ። ወዳጆቼ እግዚአብሔር እኔና እናንተ ሊያድን ቃል ገብቶልናል። በእግዚአብሔር ፊት ይቺ ኢምንት የሆነችው ነፍሳችን ትታሰባለች። እርሱ ምን ብሎናል? በእኔ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ ብሎናልና እኔና እናንተ በእርሱ ፊት አንጠፋም፣ ዘወትር እንታሰባለን። ሃሌሉያ። ታላላቆች ሊረሱን ይችላሉ፣ ሹማምንቶች ሊረሱን ይችላሉ፣ አለቆቻችን ሊዘነጉን ይችላሉ አዎ፣ ብዙ እጅግ ብዙ የሚዘነጉን ዘመዶችም ሊኖሩን ይችላሉ። እግዚአብሔር ግን እኔና እናንተን፣ አዎ፣ ፈጽሞ አይዘነጋንም። እግዚአብሔር እየተመሰገነ ይሁን። ቁጥር አስራ ሦስት አብራምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው አራት መቶ ዓመት እያስጨንቋቸዋል ይላል። በእግዚአብሔር ቃል ውስጥ ወገኖቼ፣ የዕብራውያን ሰዎች ሦስት ጊዜ በምርኮ ከምድራቸው እንደሚወሰዱ ትንቢት ተነግሯል። ይህ የመጀመሪያው ነው። ዳግምም ከምርኮ ወደ ምድራቸው እንደሚመለሱም ተተንቢዋል። ይህንንም አይተዋል። ወደ ባቢሎን በምርኮ ተወሰዱ። ከዚያም ተመለሱ። በሰባ ዓመተ ምሕረት ደግሞ ኢየሩሳሌም ጠፋች። ለሦስተኛም ጊዜ ሕዝቡ ተበተነ። ከዚያም ሙሉ ለሙሉ አልተመለሱም። አሁን ያሉበት ሁኔታ ሙሉ ለሙሉ መመለሳቸውን አያሳይም። እስራኤላውያን እንደ እግዚአብሔር ቃል አንድ ቀን እንደተተነበየው ሙሉ ለሙሉ ይመለሳሉ። ቁጥር 14 እና 15 ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ ይላል። የዕብራውያን ሰዎች ከግብፅ ምድር በብዙ ከብቶች ወጥተዋል። ወገኖቼ አብርሃም ግን ይህን አላየም፤ እርሱ በመልካም ሽምግልና አልፏልና። ቁጥር 16 በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና ይላል። እግዚአብሔር አብርሃምን የሚለው እንዲህ ነው፣ እኔ አንተን በዚህ ምድር አላስቀምጥህም፣ ምክንያቱም የአሞራውያንን ሕዝብ ስለምወድ ወደ እኔ ይመለሱ ዘንድ ዕድል ልሰጣቸው ወዳለሁ። እግዚአብሔር አሞራውያን ወደ እርሱ ይመለሱ ዘንድ አራት መቶ ዓመት ታገሳቸው። ረጅም ዓመት አይደለም እንዴ ወገኖቼ? በእነዚህ ዓመታት ማለትም በአራት መቶ ዓመታት ወደ እግዚአብሔር የተመለሰችው አንዲት የከነአን ሴት ረአብ ብቻ ነበረች። እጅግ የሚገርም ነው። እግዚአብሔር አሞራውያን ወደ እርሱ ይመለሱ ዘንድ ለአራት መቶ ዓመታት ታክሷቸው አንዲትን ነፍስ ብቻ አገኘ። እሷም ረአብ የምትባል ሴት እሷ ወደ እግዚአብሔር ተመለሰች፣ በእግዚአብሔር ማመነች። እግዚአብሔር ከእያንዳንዳችን ወገኖቼ፣ በዚህች ምሽት የሚጠይቀው በእርሱ እንድናምን ብቻ ነው። እግዚአብሔር ለአሞራውያን ለዚህ ብቻ ብሎ ነው ያንን ሁሉ ረጅም ዓመታት እድል የሰጣቸው። እኔና እናንተም ወደ እግዚአብሔር እንመለስ ዘንድ፣ እኔና እናንተም ትላንትናና ከትላንት ወዲያ ለበደልነው ነገር ንስሓ ገብተን ወደ እርሱ እንድንመለስ አዎ ዕድል ፈንታን ይሰጠናል። እግዚአብሔር ስንበድል ዝም ሲለን የማያየን የረሳን እንቅልፍም የወሰደው መስሎን፣ አዎ ባንዳፈር መልካም ነው። ቁጥር ዐሥራ ሰባት ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የሳት ነበልባል በዚያ በተከፈለው መካከል አለፈ ይላል። የሚገርም ነው። እነዚህ ነገሮች ስለ ክርስቶስ የሚናገሩ ነገር አላቸው። ጪሱ ፍርዱን ሲያመለክት፣ የሳት ነበልባሉ ደግሞ እርሱ የዓለም ብራን መሆኑን ያመለክታል። ፈጠን ፈጠን እያላችሁ ነጥቦቹን ጻፉ። ጪሱ ፍርዱን ሲያመለክት፣ የሳት ነበልባሉ ደግሞ የዓለም ብራን መሆኑን ያመለክታል። ከቁጥር 18 እስከ 21 ያለውን እናነብና የዚህን የምዕራፍ 15 ነት ትምህርት እናጠናቅቃለን። በዚያ ቀን እግዚአብሔር ለአብራም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጢስ ወንዝ ድረስ ይህቺን ምድር ለዘርህ ሰጥቻለሁ። ቀናናውያን፣ ቄናዛውያንንም፣ ቀድሞናውያንንም፣ ኬጥያውያንንም፣ ፈርዛውያንንም፣ ራፋይምንም አሞራውያንንም፣ ከናናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም ይላል እግዚአብሔር። ለአብርሃም የሰጠውን ምድር እያካለለ ድንበሩን ይነግረዋል። በዚህ ቃል ኪዳን ውስጥ የአብርሃም ድርሻ ምን ነበረ? ምንም ምንም አልነበረም። የአብርሃም ድርሻ የአብርሃም ድርሻ ወገኖቼ ምንም አልነበረም። በቃ ለእግዚአብሔር የሚሰጠው ምንም ነገር የለውም። ነገር ግን በእግዚአብሔር አመነ። እግዚአብሔር እናንተንም እንዲሁ በጸጋው አዳናችሁ። እኔና ወንድሜን አለማየውን በዚህን ሰዓትም እንኳ በቤቱ እንድንገኝና ያዳንን በጸጋው ነው። የሠራውን በማመን ደህንነትን ሁላችን አግኝተናል። እግዚአብሔር ለዘላለም የተመሰገነ ይሁን። አድማጮቼ ወደዚህ ወደ ምዕራፍ ዐሥራ ስድስት ስንደርስ ይህ ምዕራፍ ከመጽሐፍ ቅዱስ ውስጥ እስቲ ተነስቶ ቢወጣ ቢሰረዝ፣ ደስ እንደሚለኝ ልነግራችሁ ወዳለሁ በእውነት ነው የምላችሁ። ይህ ኦሪት ዘፍጥረት ምዕራፍ ዐሥራ ስድስት ከመጽሐፍ ቅዱስ ውስጥ ቢወጣ እኔ ደስ ይለኛል። ምክንያቱም በምዕራፍ ዐሥራ አምስት ውስጥ ከእግዚአብሔር ጋር ቃል ኪዳን የገባውና ወደ ታላቅ ልምምድ ወደ ታላቅ መንፈሳዊ ደረጃ የደረሰው አብርሃም አሁን ከእምነቱ ሲሳሳትና ሲንከባለል እንመለከታለንና። ታዲያ የአብርሃምን መውደቅ ትወዳላችሁን? እኔ በፍጹም ልቤን ያሳዝነዋል። ስለዚህ የምዕራፍ ዐሥራ ስድስት የአብርሃምን ታሪክ ስለሚያጎድፈው አብርሃም አንድ ጊዜ በአንድ ደረጃ እነሆ እግዚአብሔር እያባበለው ሽሩሩ እያለው ወደ ታላቅ የእምነት ደረጃ ካመጣው በኋላ እንደገና ደግሞ ወደ ኋላ ሲንሸራተት እንመለከታለን። በእርግጥ እርሱ ፍጹም አይደለም። በምዕራፍ 16 በአጋርና በሶራ ምክንያት እምነቱ ሲፈተንና አብርሃም ሲሳሳት እንመለከታለን። በዚህ ክፍል የሁለቱንም ማለት የአብርሃምንና የሶራን አለማመን ወይም ከእምነት መሳሳት ከዚያም የተነሳ እስማኤል እንደተወለደ እናስተውላለን። ይህ በእውነት ካለፈው ምዕራፍ ታላቅ ልምምድ መውደቅ ነው። ሳነበው የማዝንበት ምዕራፍ ነው። ወገኖቼ ሶራ አብርሃምን ወደ አጋር እንዲገባ ጠየቀችው። እንዲህ ይላል ቁጥር አንድ የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር፣ ስሟ አጋር የተባለ ግብፃዊት ባሪያም ነበረቻት ይላል። አብርሃም በግብፅ ምድር ፈተና የሆኑበትን ሁለት ነገሮችን አትርፏል። አንደኛው ባለፈው ክፍለ ጊዜ እንደ ተማርነው ነው ብልጥግና ወይም ሀብት ሲሆን ሁለተኛው ደግሞ ግብፃዊቷ አጋር ነች። ቁጥር ሁለት ሶራም አብርሃምን፣ እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። በዘመኑ አስተሳሰብ የሶራን ድርጊት ብናስብ እንዴ ምን ማለቷ ነው? ባሏን ወስዳ ለሌላ ሴት ትድራለች እንዴ? እንዴት አይነት ሴት ናት? ብለን ሶራ ላይ እንፈርድ ይሆናል። የሶራ ምክር በዚያን ዘመን በነበሩ ሰዎች ዘንድ የተለመደ ነገር ነው። ሚስት ልጅ መውለድ ካልቻለች፣ ይህ አይነቱ ልማድ ተግባራዊ ይሆን ነበር። ነገር ግን ይህ እግዚአብሔር የፈቀደው ልማድ አልነበረም። ይህ የሶራ ሐሳብ ነበረ። አብርሃምም ሶራን ሰማት፣ ምክሯንም ተቀበለ። እዚህ ላይ የቤቱን አዛዥነት ሥልጣን ለእርሷ የሰጠና ለእርሷ ሐሳብ እየተገዛ ይመስላል አብርሃም ቁጥር ሦስት አብርሃምም የሶራን ቃል ሰማ። አብርሃምም በከናአን ምድር አሥር ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። ይቺ ግብፃዊት የሶራ ባሪያ የአብርሃም ጊዜያዊ ሚስት ሆነች። ነገር ግን ይህ የእግዚአብሔር ፈቃድ አልነበረም ወገኖቼ። እግዚአብሔርም በዚህ መንገድ የተወለደውን ልጅ አልተቀበለም፣ አይቀበልም። ምክንያቱም ስህተት ነውና። እግዚአብሔር አጽድቆት አላት በሉ ልትሉ የምትችሉት በአብርሃም ታሪክ የተከሰተ ታሪካዊው እውነት መሆኑን ብቻ ነው። ቁጥር አራት እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዐይኗ አቃለለች ይላል። ተመልከቱ እንግዲህ ውርደት መጣ። አዎ አጋር እኔ የአብራም የልጁ እናቶኛለሁ ሶራ እናት ልትሆን አትችልም፣ በማለት ሶራን በዐይኗ ገላምጣ አቃለለቻት። ይህኔ አጋር ለመቤቷ ለሶራ ይቺ የማትወልድ በቅሎ ምን አይነት ሴት ናት? እኔ ይኸው በአንድ ጊዜ አረገዝኩ ብላ በእሷ ላይ ልትኮፈስ፣ በእሷም ላይ ልትኩራራ ጀመረች። ቁጥር አምስት ሶራም አብራምን መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብት ሰጠው እንዳረገዘችም ባየች ጊዜ እኔን በዐይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለች ይው ይላል ይህን ቁጥር ዝም ብላችሁ አትለፉት ወገኖቼ። እግዚአብሔር የሶራን ስህተት አጽድቆታልም አትበሉ። እግዚአብሔር ይህ ታላቅ ስህተት እንደሆነ ተናግሯል። ሶራም ስህተት እንደ ሠራች ተረድታለች። መገፋቴ በአንተ ላይ ይሁን አለች። ስህተት ሰርታለች። እግዚአብሔር ይህን ስህተት ሊቀበል አይችልም። ይህም ለሽማግሌው ለአብርሃም ትልቅ የልብ ስብራት ነው ወዳጆቼ እዚህ ላይ ልብ በሉ ወዳጆቼ፣ ሁለቱም አብርሃምና ሶራ እግዚአብሔርን ማመንና መጠበቅ እንደሚገባቸው አላመኑም፣ አልጠበቁትምም። እግዚአብሔር ልጅ እንደሚሰጣቸው እኮ ቃል ኪዳን ገብቶላቸዋል፣ ግን ሊጠብቁት አልቻሉም። ሆኖም አብርሃም በዚህ ጊዜ ዕድሜው ዘጠና ሲሆን የሶራ ደግሞ ወደ ሰማንያ ይጠጋ ነበር። ምናልባት ከዕድሜያቸው መብዛት የተነሳ ከአሁን በኋላ ልጅ መውለድ እንደማይችሉ ሳያስቡ አልቀሩም። ተስፋም ቆርጦ ሊሆን ይችላል። ሶራ ምናልባት እግዚአብሔር የሚባርከንና የሚያበዛን በዚህ መንገድ ነው ብላ አስባም ይሆናል። እጅግ ተሳስታለች። ከሥጋዋ ጋር መክራለች። ይህ ደግሞ የአገሩ ልማድ ነበረና ነገር ግን እግዚአብሔር ሊያደርግ ካቀደው ጋር የሚቃረን ነበረ። በእግዚአብሔር ቃል ውስጥ ይህ ሁኔታ መስፈሩ እግዚአብሔር ጉዳዩን እንዳጸደቀው አድርገን የተሳሳተ ትርጉም እንዳንይዝ፣ ወዳጆቼ እዚህ ላይ መጠንቀቅ መቻል አለብን። መጽሐፍ ቅዱስ በእርግጥ በመንፈስ ቅዱስ በመገለጥ የተጻፈ መጽሐፍ መሆኑን ትክክለኛ መሆኑንም ሁላችን እናምናለን። ይህን ልብ በሉልኝ። መጽሐፍ ቅዱስ በእርግጥ በመንፈስ ቅዱስ በመገለጥ የተጻፈ መጽሐፍ በመሆኑ ትክክለኛ መጽሐፍ ነው። ነገር ግን የእግዚአብሔር ፈቃድ ሳይሆኑ የተከናወኑ ነገሮችም ለታሪክ በውስጡ ተመዝግበው ይገኛሉ። ይህ ደግሞ ለእኔና ለእናንተ ትምህርት ተጽፏልና መቀበል መቻል አለብን። ይህን ክፍል ስናነብ በአብርሃምና በሶራ ላይ ያስከተለውን የሥነ ምግባር ችግር ማየት አንችልም፣ ምክንያቱም እነርሱ ያደጉት እንደዚህ አይነቱ ልማድ በሚዘወተርበት በዑር ምድር ነበርና። አስከፊው ነገር ግን እግዚአብሔርን አለማመናቸው ነው። አብርሃም የሶራን ባሪያ አጋርን ለሚስትነት መውሰዱ ኃጢአት ነበር። ዛሬም ቢሆን ወዳጆቼ በጋብቻ ላይ ጋብቻ ኃጢአት እንደሆነ መረዳት መቻል አለብን። ከዚህ ባለፈው ሁኔታ ግን እምነት ማጉደላቸውና እግዚአብሔርን አለማመናቸውን በተመለከተ ከአብርሃምና ከሶራ መማር የሚገባን ትልቁ ስህተታቸውን ነው። እግዚአብሔር ለእኔና ለእናንተ በዚህች ምሽት ያስተማረው ታላቅ ቁም ነገር አለ። ይህንን ቁም ነገር ደግሞ ተረርተን ለሌሎች እንድንተርፍ እግዚአብሔር እየበረከት ሰዎች አድርገን ሳይታወቅን ኀጢአት ስሩን ሰዶ ሕይወታችንን ከእግዚአብሔር ሳይገነጥል ወደ እርሱ ዛሬውኑ እንመለስ። አዲያ ስሩን ሰዶ ሳይደነግርብ Say down, we the more than